የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ እንደምናመሻችው። በቅድሚያም ርዕሰ ዜናዎቹን አሰማለሁ። ግብፅና ኤርትራ ትስስራቸውን ለማጠናገር በሚጥሩበት በአሁኑ ወቅት ወታደራዊ ትብብርና የመረጃ ልውውጥ ስምምነት ሊፈጽሙ እንደሚችል የግብፅ የዜና ምንጮች ዘገቡ። የካይሮ መንግስት ህወሓትና ኤርትራን ማደራደር እንደሚፈልግም ተመልክቷል። በጎንደር ከተማ ዛሬ ከማለዳ ጀምሮ በፋኖና በመንግስት ወታደሮች መካከል ውጊያ ሲካሄድ መዋሉን ነዋሪዎች ተናገሩ። በኢትዮጵያና በሶማሊያ መካከል ቱርክ አንካራ ላይ ሊደረግ የታቀደው ሶስተኛ ዙር ውይይት ለሌላ ጊዜ መተላለፉን የሶማሊያ ከፍተኛ ባለስልጣናት ገለጹ። ደቡብ ሱዳን በጎረቤቷ ሱዳን በኩል ወደ ውጭ ሀገር የነዳጅ ምርትን ለመላክና እንደገና ለማስጀመር እየሰራች መሆኑ ተመለከተ። ዜናው በዝርዝር ግብፅና ኤርትራ ትስስራቸውን ለማጠናከር በሚጥሩበት በአሁኑ ወቅት ወታደራዊ የትብብርና የመረጃ ልውውጥ ስምምነት ሊፈጽሙ እንደሚችል የግብፅ የዜና ምንጮች ዘገቡ። ሁለቱ ሀገራት 11 ወራቶች በዘለቀው እስራኤል በጋዛ ላይ በምታካሄደው ጦርነት ከኢራን ድጋፍ የሚያገኙት የየመን አማጽያን በቀይ ባህር ላይ ያስተጓጎላቸውን መርከቦች ለመጠበቅ የሁለትዮሽ ስምምነት እርምጃዎችን ያካትታል ተብሏል። ሰሞኑን አስመራ ላይ ፕሬዚደንት ኢሳያስ አፈወርቂ ጋር የመከሩት የግብፅ ባለስልጣናት የካይሮ መንግስት ህወሓትና ኤርትራን ማደራደር እንደሚፈልግ መግለጹን መና የተባለው የ ግብፅ መገናኛ ብዙሀን አክሎ ዘግቧል። በግብፅና በኤርትራ መካከል ያለው ውይይት የተሰማው ባለፈው ቅዳሜና እሁድ የፕሬዚዳንት አብደል ፋታህ አልሲሲ መንግስት የስልላ ተቋም ኃላፊ ጄኔራል ጀማል አባስ እና የውጭ ጉዳይ ሚኒስትሩ ባድር አብዳላቲ ከኤርትራው የረጅም አመታት መሪ ኢሳያስ አፈወርቂ ጋር በድንገተኛ ጉብኝት አስመራ ላይ ከተገናኙ በኋላ ነው። የህዝባዊ ወያነ ሓርነት ትግራይ የውሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ባለፈው ሰሞኑን የትግራይ ክልልና የኤርትራ ባለስልጣናት ንግግር መጀመራቸውን በሰጡት መግለጫ መናገራቸው የሚታወስ ነው። የግብፁ ፕሬዚዳንት አልሲሲ ወደ ስልጣን ከመጡ ከዚህ አስር ዓመት ውስጥ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከፕሬዚዳንት አልሲሲ ጋር ለተደጋጋሚ ጊዜ ተገናኝተዋል። ኢሳያስ በካይሮ ከአልሲሲ ጋር ለመጨረሻ ጊዜ የተገናኙት ባለፈው የካቲት ወር ላይ ነበረ። ኢሳያስ ከዚህ ቀደመ ብሎ ሳውዲ አረቢያ ሪያድ ላይ አልሲሲን አግኝተዋቸው እንደነበር የግብፁ መገናኛ où on በኢትዮጵያና በሶማሊያ መካከል ቱርክ አንካራ ላይ ሊደረግ የታቀደው ሶስተኛ ዞር ውይይት ለሌላ ጊዜ መተላለፉን ሁለት የሶማሊያ ከፍተኛ ባለስልጣናት መናገራቸው ተዘገበ። ለዛሬ ታቅዶ የነበረው በቱርክ የሚመራው የኢትዮጵያና የሶማሊያ ውይይት ላልተወሰነ ጊዜ የተላለፈው በሁለት ምክንያቶች እንደሆነም የሶማሊያ ባለስልጣናት ገልጸዋል። ማንነታቸው እንዲነገር ካልፈለጉት ከሁለቱ ሶማሊያ ባለስልጣናት መካከል አንዱ ምንም አይነት መረጃ ለመናገር ፈቃደኛ እንዳልሆኑ እና ቱርክ አንካራ ላይ በሶማሊያና ኢትዮጵያ መካከል ሊደረግ የታቀደው ስብሰባ ከተባበሩት መንግስታት ድርጅት ጠቅላላ ስብሰባ እለት ጋር በመጋጨቱ ለሌላ ጊዜ ተላልፏል ማለታቸው ተዘግቧል። መረጃውን የሰጡት ሌላውና ሁለተኛው የሶማሊያ ከፍተኛ ባለስልጣን በበኩላቸው ለስብሰባው ለመዘጋጀት በቂ ጊዜ አልነበረም፣ ስብሰባው ታቅዶ የነበረው ለዛሬ ማክሰኞው መስከረም ሰባት ነበር ማለታቸው ተጠቅሷል። በኢትዮጵያና ሶማሊያ መካከል ያለውን ውጥረት ለማርገብ ባለፈው ሐምሌና ነሐሴ ወር ውስጥ ቀጥተኛ ያልሆነ ውይይቶች መካሄዳቸው ይታወቃል። ባለፈው ወር ይፋ በሆነው መረጃ መሰረት ሁለቱ ሀገራት ሶስተኛውን ዙር ውይይት መስከረም ወር መጀመሪያ ለማካሄድ ቀነ ቀጥሮ ይዘው ነበር። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በጎንደር ከተማ ዛሬ ከማለዳ ጀምሮ በፋኖ እና በመንግስት ወታደሮች መካከል ውጊያ ሲካሄድ መዋሉን ነዋሪዎች ተናገሩ። አንድ ስማቸው እንዳይጠቀስ የፈለጉ የጎንደር ከተማ ነዋሪ እንደገለጹት ከጠዋቱ 12 ሰዓት ጀምሮ በከባድ መሳሪያ የታገዘ ውጊያ በተለይም ገንፎ ቁጭ በተባለ የከተማው ክፍል ላይ ሲካሄድ እንደነበር አመልክተዋል። ዛሬ ከቀኑ 8 ሰዓት ተኩል ጀምሮ የጣለውን ከባድ ዝናብ ተከትሎ ግን አሁን የተኩስ ድምፅ እንደማይሰማ እኚሁ አስተያየት ሰጪ ተናግረዋል። ጸጥ ብሏል። አሁን ተኩስ ቆሟል። ከባድ መሳሪያ ነበር፣ በቁጭ በኩል ነበር። አሁን ጸጥ ብሏል። በቃ ከፍተኛ ዝናብ ደግሞ ዘነበ። አመቱ ታይቶ የማይታወቅ ዝናብ፣ በረዶ ዝናብ። በቃ እዛ ምክንያት ነው ይቆማል። ሌላ አስተያየት ሰጪ በበኩላቸው ዝናቡ ካባራ በኋላም ቢሆን የከባድ መሳሪያዎች ድምፅ እየተሰማ እንደነበር ነው የተናገሩት። በከተማዋ ምንም አይነት እንቅስቃሴ የለም ሲሉ የከተማዋ ነዋሪዎች ለዶቸቨለ ገልጸዋል። ከባድ መሳሪያው እየቀጠለ ነው እና ከባድ መሳሪያው ምንም ማቋረጥ የለውም። አሁን ናላት የክላሽና የቅርብ ውጊያው ነ ትንሽ ደግብያል። ማራኪ ጀርባ እንድ ተራራ አለ አማኑኤል የሚባል ተራራ እሱ ላይ ሆኖ ነው ሚጠ ባለፉት ሁለት ሳምንታት በምዕራብ ጎንደር ዞን መተማ ዮሀንስ ሽንፋ ኮኪትና ገንዳ ውሃ ዙሪያ በመንግስትና በፋኖ ታጣቂዎች መካከል ተመሳሳይ ውጊያ ሲካሄድ እንደ እንደነበር መዘገባችን የሚታወስ ነው። ደቡብ ሱዳን በጎረቤቷ ሱዳን በኩል ወደ ውጭ ሀገር የነዳጅ ምርት ለመላክና እንደገና ለማስጀመር እየሰራች መሆኑ ተነገረ። ሮይተርስ የዜና ወኪል የደቡብ ሱዳን የገንዘብ ሚኒስቴርንና የፕሬዚዳንቱን ጽህፈት ቤት ገልጾ እንደዘገበው ሁለቱ ሀገራት የደቡብ ሱዳንን የነዳጅ ምርት ለውጭ ገበያ መላክን ለማስጀመር በጥድፊያ እየሰሩ ነው። ከደቡብ ሱዳን በሱዳን በኩል ለውጭ ገበያ ይቀርብ የነበረው ድፍድፍ ነዳጅ መላክ የቆመው ምርቱን ማስተላለፊያ ማመላለሻ ቧንቧ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል በተቀሰቀሰው ጦርነት ምክንያት በደረሰበት ጉዳት መሆኑ ተጠቅሷል። ሮይተርስ የዜና ወኪል የደቡብ ሱዳን የገንዘብ ሚኒስትርንና የፕሬዝደንቱን ጽህፈት ቤት ትናንት ሰኞ ምሽት የሰጡትን መግለጫ ጠቅሶ እንደዘገበው በመጪዎቹ ሳምንታት ሱዳንን የሚጎበኙት የደቡብ ሱዳን መሐንዲሶች በሱዳን የሚገኘው የደቡብ ሱዳንን ድፍድፍ የሚቆጣጠረው ተቋም ስራ ለመጀመርና የነዳጅ ምርትን ለመቀበል ዝግጁ መሆኑን በአካል ተገኝተው ይገመገማሉ። በጦርነቱ ምክንያት ደቡብ ሱዳን የነዳጅ ድፍድፍ መላክ ከማቋረጧ በፊት በቀን 150 ሺ በርሜል ድፍድፍ በሱዳን በኩል ወደ ውጭ ሀገራት ትልክ እንደነበር ይታወሳል። ባሳለፍነው ሳምንት መጨረሻ በማዕከላዊ አውሮጳ ሀገራት በጣለ ከባድ ዝናብ በተከሰተ የጎርፍ አደጋ የሟቾች ቁጥር 16 መድረሱ ተመለከተ። ከፍተኛ ዝናብ ያስከትለው የወንዞች ውሃ ሙላት ግድቦችንና ድልድዮችን አልፎ አነስተኛ ከተሞችን መዋጡንና መሰረተ ልማቶችን ማፈራረሱን አሶሺየትድ ፕሬስ ዘግቧል። በተለይ ፖላንድና ቼክ ሪፐብሊክ ድንበር አቅራቢያ የሚገኙ አካባቢዎች በአደጋው ክፉኛ መጎዳታቸው ነው የተመለከተው። የነፍስ አድን ሰራተኞችና ወታደሮች የጎርፍ መጥለቅለቅ በደረሰባቸው አካባቢዎች በነፍስ አድን ስራ ላይ ተሰማርተዋል። በአደጋው የመኖሪያ ቤቶች ፈራርሰዋል፣ ትምህርት ቤቶችና የጤና ተቋማት ተዘግተዋል። የስልክ የውሃና የኤሌክትሪክ አገልግሎትም ተቋርጧል። ፖላንድ የድንበር ላይ የምትገኘውና በውሃ ሙላት የተጠለቀለቀችው ኮሎንደስኮ ከተማ የኤሌክትሪክ አገልግሎት በግማሽ ተቋርጧል። ከተማዋን የሸፈነው የውሃ ሙላት እየቀነሰ ቢሆንም የመጠጥ ውሃን ጨምሮ አስቸኳይ እርዳታ እንደሚያስፈልግ የከተማዋ ከንቲባ መናገራቸው ተመልክቷል። የፖላንድ መንግሥት የመጥለቅለቅ አደጋ በደረሰባቸው አካባቢዎች የአስቸኳይ ጊዜ አዋጅም ደንግጓል። የእርዳታ ገንዘብም መመደቡ ተሰምቷል። በሳምንቱ መጨረሻ በማዕከላዊ አውሮፓ የዘነበው ዝናብ ያስከተለው የመጥለቅለቅ አደጋ በተለይ በኦስትሪያና ሮማንያ በርካታ የሰው ህይወት ያለፈባቸው አገራት ናቸው። የሀገረቱ ባለስልጣናት የሟቾች ቁጥር ሊያሻቅብ እንደሚችል እየገለጹ ነው። በመጨረሻም ዜና ረፍት። አንጋፋው መምህርና ፖለቲከኛ ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት ተለዩ። ፕሮፌሰር በየነ ጴጥሮስ በጠና ታመው ሕክምና ሲከታተሉ እንደነበር ተገልጿል። የፕሮፌሰር በየነ ጴጥሮስን በሞት መለየት በማህበራዊ መገናኛ ገጻቸው ላይ ዛሬ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር በየነ ጴጥሮስ በኢትዮጵያ ገንቢ የፖለቲካ ባህል ለመፍጠር ከፍተኛ አስተዋጽኦ ያበረከቱ የሰላማዊ የፖለቲካ ትግል ምልክት ነበሩ በማለት ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ የረዘም ላለ ጊዜ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን ስሰማ ከልብ አዘኛለሁ ሲሉም ጽፈዋል። ዜና መጽሔት ዘገባ ይዟል። ይህ ዶቸበለ ነው። አድማጮች የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። ግብፅና ኤርትራ የጠበቀ ትስስራቸውን ለማጠናከር በሚጥሩበት በአሁኑ ወቅት ወታደራዊ ትብብርና የመረጃ ልውውጥ ስምምነት ሊፈጽሙ እንደሚችል የግብፅ የዜና ምንጮች ዘገቡ። የካይሮ መንግስት ህወሓትና ኤርትራን ማደራደር እንደሚፈልግም ተመልክቷል። በጎንደር ከተማ ዛሬ ከማለዳ ጀምሮ በፋኖና በመንግስት ወታደሮች መካከል ውጊያ ሲካሄድ መዋሉን ነዋሪዎች ተናገሩ። በኢትዮጵያና በሶማሊያ መካከል ቱርክ አንካራ ላይ ሊደረግ የታቀደው ሶስተኛ ዙር ውይይት ለሌላ ጊዜ መተላለፉን የሶማሊያ ከፍተኛ ባለስልጣናት ተናገሩ። ደቡብ ሱዳን በጎረቤት ሱዳን በኩል ወደ ውጭ ሀገር የነዳጅ ምርትን ለመላክና እንደገና ለማስጀመር እየሰራች መሆኑን ተገለጸ። ባሳለፍነው ሳምንት መጨረሻ በማዕከላዊ የአውሮፓ ሀገራት በጣለ ከባድ ዝናብ በተከሰተ የጎርፍ አደጋ የሟቾች ቁጥር 16 መድረሱ ታወቀ። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን።